በስድስተኛው የኢትዮጵያ አገር አቀፍ ምርጫ አምሳ ሶስት ፓርቲዎች በአርባ ዘጠኝ የመወዳደሪያ ምልክቶች ሊወዳደሩ እንደሚችሉ የምርጫ ቦርድ አስታወቀ። የፉክክሩን ብርታት ለመለየት ግን የእጩዎች ምዝገባ መጠናቀቅ እንዳለበት ተገለጸ። መለስካቸው አመሃ ዝርዝር ዘገባውን አድርሶናል። ቀደም ሲል በወጣው የ2013 የምርጫ የጊዜ ሰሌዳ መሰረት ዛሬ የእጩዎች ምዝገባ የተጀመረ መሆኑን የገለጹት የብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ሶሊያና ሸመልስ እንዳሉት 53 ፓርቲዎች በ49 የመወዳደሪያ ምልክቶች ሊወዳደሩ ይችላሉ። አራት ፓርቲዎች በመድረክ የምርጫ ምልክት ስለሚወዳደሩ የመወዳደሪያ ምልክቶቹ ቁጥር ወደ 49 መውረዱን ሶሊያና አስረድተዋል። የምርጫ ውድድር እየጠነከረ ሲሄድ ግልጽ ከሚሆኑ ጉዳዮች መካከል በምርጫው ሂደትና ውጤት ከባድ ተጽዕኖ የሚኖራቸው ፓርቲዎች ወይም ተፎካካሪዎች የትኞቹ መሆናቸው እየተለየ መምጣቱ እንደሆነም ይገመታል። ግን ከወዲሁ ምርጫ ቦርድ የሚያውቅበት መንገድ ይኖር ይሆን የሚል ጥያቄ ለኮሚኒኬሽን ኃላፊዋ ቪኦኤ ጥያቄ አቅርቦ ነበረ። ብቻ ምክንያቱም የእጩዎች ምዝገባ እያደረግን ስለሆነ ገና ማለት ነው። የእጩዎች ምዝገባ እንደምታውቀው በስድስት ክልሎች አሁን ከዛሬ መክነገ እንደዚህ እስከሚቀጥለው አስራ አምስት ቀን ድረስ ይከናወናል። ከዛ ደግሞ ሌሎቹን ደግሞ ከሚቀጥለው ሳምንት ጀምሮ ደግሞ ዘይታ የነበሩ ክልሎችን ደግሞ ደግመን እንመዘግባለን ብለናል። ስለዚህ ልክ ምዝገባ ሲጠናቀቅ የትኛው ፓርቲ በምን ያህል ምርጫ ክልሎች ለእጩዎች ያቀረበ የሚለውን ነገር ማወቅ እንችላለን። አሁን ለጊዜው ማወቅ የምንችለው ምርጫ ውስጥ እንገባለን ያሉና አገራዊ ከሆኑ በማንኛውም ቦታ ላይ እጮችን የፕሬስ የማድረግ እድል አላቸው። በጣም ሰፊ ነው። ክልል ሆኑ ክልል የሚገኙ ውጭ አቅራቢያዎች ላይ ያንን ያቀርባሉ ብለን የምናስበው ነገር፣ ግን የእጩዎች ምዝገባ ተጠናቆ ልክ የእጩዎች ዝርዝርና ፓርቲዎች ምን ያህል እጩ በይት ቦታ ቀረቡ የሚለው ሲታወቅ እጩዎችን ያስቀመጡ ፓርቲዎች ምን ያህል ናቸው፣ ቶፖቹ የትኞቹ ናቸው፣ ከአንድ ስጋስር የሚለው ያኔ ነው መለየት የምንችለው። ማለት የምርጫ ምልክትም ወስደው ጣቱ ብዙ የሚቀሩ ፓርቲዎችም ሊኖሩ ይችላል። ስድስተኛውን ሀገር አቀፍ ምርጫ ልዩ ያደርጉታል ከሚባሉ አሰራሮች አንዱ የመገናኛ ብዙሀን አጠቃቀምን የተመለከተ ነው። ፓርቲዎቹ በመደበኛዎቹ የመገናኛ ብዙኃን መሳሪያዎች ማለትም በሬዲዮ በቴሌቪዥን፣ ለሚያደርጉት የምረጡኝ ዘመቻቸው የሚያገኙትን የአየር ጊዜና የሕትመት መገናኛ ብዙኃን የስፍራ ስፋት ድርሻ የሚወስኑት መስፈርቶች ከቀድሞ የተለየ መሆኑን ሶሊያና ሽመለች ያስረዳሉ። በእኛና በብሮድካስት ባለስልጣን አማካኝነት በጋራ መመሪያ ወጥቷል። ከፓርቲዎችም ከሚዲያዎቹም ጋር ውይይት ተደርጎበታል። ስለዚህ የሚያሳየ መስፈርቶችን የሚያስቀምጠው በቦርድ በኩል ያለው ዋና ኃላፊነት በምን መስፈርት፣ በየትኛው መስፈርት ምን ያህል ፐርሰንት የአየር ሰዓት ያስገኛል የሚለውን ቀመር ቦርድ ለብሮድካስት ባለስልጣን ይሰጣል። ብሮድካስት ባለስልጣን በዛ ቀመር መሰረት ለፓርቲዎቹ የአየር ሰዓትን ያከፋፍላል። ሚዲያዎቹ የአየር ሰዓት የሚሆኑትን ማለት ነው። ስለዚህ ቀመሩ ኦልሬዲ ወጥቷል እና ለምሳሌ በአቀረብቶቹ መጠን የሚሰጥ የተወሰነ ፐርሰንት አለ ለእኩል የሚከፋፍል ይባላል በቀረቡ የሴት እጩዎች መጠን የሚያዝ አለ በቀረቡ የአካል ጉዳተኛ እጩዎች መጠን የሚያዝ አለ ከዚህ በፊት በነበረ መቀመጫ የሚያዝ አለ ማለት ነው። በጣም ዝቅተኛው ከዚህ በፊት በነበረ መቀመጫ ነው የሚከፍለው እሱ አምስት በመቶ ነው። ከፍተኛው ደግሞ በእኩል የሚካፈል ነው አርባ በመቶ ነው። ስለዚህ አርባ በመቶዎችን በእኩል ይካፈላሉ። አምስት በመቶ ከዚህ በፊት በነበረ መቀመጫ ይሆናል። በመሀል ላይ ያሉት ባቀረቡት እጩ መጠን፣ በአካል ጉዳተኛ፣ በሴቶች ሀያ አስራ አምስት እያለ እንደዚህ መስፈር በዛነ መስፈርቶች መሰረት ነው የሚከፋፈለው። ያንን ለማከፋፈል ግን፣ ለምሳሌ አንደኛው መስፈርት ራሱ የእጩዎች ያቀረቡ እጩ ብዛትም ስለሆነ፣ ምክንያቱም ብዙ ቦታ ብዙ እጩ በቀረበ ፓርቲ ብዙ ቅስቀሳ ሰዓት ማግኘት አለበት እጩዎቹን በደንብ እንዲያስተዋውቅ ማለት ነው። በምዝገባ ሲጠናቀቅና ፓርቲዎቹ ያቀረቧቸው እጩዎች ብዛት ሲታወቅ፣ ያቀረቧቸው ሴት እጩዎች ብዛት ሲታወቅና ያቀረቧቸው ያካል ጉዳተኛ እጩዎች ብዛት ሲታወቅ በዛ ብዛት መሰረት ያንን ቀመር እግር ባለስልጣን ይሰጣል። እነሱ በዛ መሰረት ክፍፍሉን ያደርጋሉ ማለት ነው። ስለዚህ ይህን የእጩዎች ምዝገባ መጠናቀቅ የሚጠይቅ ስራ ነው የሚሆን። የብዙሀን መገናኛ ተቋማት ናቸው እንግዲህ አገልግሎት የሚሰጡ የተለያዩ ማለት ነው። የግል በተለይ መደበኛ የሆኑ መገናኛ ብዙሀን ተቋማት ሁሉም ይመለከታችኋል ወይንስ የመንግስትን ብቻ ነው የሚመለከተው ግዴታው? ነገር ነው የተከፈለ የመንግስት ው ግዴታ ነው። ጥያቄ በዚህ በመንግስት በኩል ሁሉም ፐብሊክ ሚዲያዎች የሚባሉት ይመለከታል። ኮሜርሻል ከሚባሉት መካከል ግን ህጉ ላይ ይህንን የመወሰን ስልጣን የተሰጠው በብሮድካስት ባለስልጣን ነው። ብሮድካስት ባለስልጣን በራሱ መስፈርት መሰረት በጣም ብዙ የቤተሰቦችን መድረስ የሚችሉ ና ለነዚህ ደግሞ በአምስት አመት አንዴ ለሚደረግ የሚደረግ ሀገራዊ ሀላፊነት ኮንትሪኔት ቢያደርጉ በጣም ብዙ ማህበረሰብ ክፍል የሚያገኙ የሚችሉ የሚለው ኮሜርሻሎች ብሎ የራሱ መስፈርት አዘቶ የተወሰኑ ኮሜርሻሎችን እነሱን በማይጎዳ መልኩ የአየር ሰዓትን ክፍፍሉን እንዲያደርጉ ለእነሱ እድል ይሰጣል። የመንግስቱ ግን ግድ ነው። የግሉ ላይ ግን እ ብሮድካስት ባለስልጣን በራሱ መስፈርቶች አስቀምጦ የትኞቹ ናቸው ከመንግስቱ ጋር የሚቀላቀሉት የሚለውን አብሮ ያያል። ማለት በጣም አመሰግናለሁ ወይዘሪት ሶሊያና ሽመልስ ስለተወበረው። እሺ አመሰግናለሁ መለስ